Voice of America. <laughs> በኢትዮጵያ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽህፈት ቤትና በክልሉ ጠቅላይ ፍርድ ቤት ውሳኔ በምርጫ ሁለት ሺህ ሰባት እንዳይወዳደሩ እገዳ ተጥሎባቸው የነበሩ የሰማያዊ ፓርቲ ስድስት እጩዎች በክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ እግዱ ተነስቶላቸዋል። ፍርድ ቤቱ ውሳኔው ተግባራዊ እንዲሆን ትእዛዝ ሰጥቷል። ትእዛዙ ግን እስከ ዛሬ ተግባራዊ እንዳልተደረገ የሰማያዊ ፓርቲ ሊቀመንበር ገልጸዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አልኳል። የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መጋቢት 18 ቀን 2007 ዓ ም በሰጠው ውሳኔ የክልሉ ጠቅላይ ፍርድ ቤት የካቲት 30 ቀን 2007 ዓ ም የሰጠው ፍርድና በየደረጃው ማለትም የምርጫ ቦርድ ቅርንጫፍ ጽህፈት ቤቶች በመጀመሪያ ደረጃና በይግባኝ ተመልክተው የሰጡትን ውሳኔ በአብላጫ ድምፅ ሽሮታል አመልካች ሰማያዊ ፓርቲ ለመራዊ ምርጫ ክልሉ ያቀረባቸው አቶ መኳን ጸጋዬ፣ አቶ እያዩ መጣና ቄስ ዘላለም ሞት ባይኖር የተባሉትንና በገርጨጭ ምርጫ ክልሉ አቶ ጋሻን ላቀ፣ አቶ ሀብታሙ ጥላሁንና አቶ ያለለት ዳኛቸው ለመወዳደር የሚከለክላቸው ምክንያት ስለሌለ ለእጩነት ብቁ ናቸው ሲል ወስኗል። ስለሆነም የመራዊና ገርጨጭ ምርጫ ክልልና የኢትዮጵያ ምርጫ ቦርድ የአማራ ቅርንጫፍ ጽፈት ቤት የሰጡት ውሳኔ ተሽሮ የአመልካች እጩዎች እንዲወዳደሩ የተወሰነ መሆኑን አውቆ እንዲያስፈጽም ሲል የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትእዛዝ ሰጥቷል። ቀደም ሲል ተመሳሳይ ውሳኔ በክልሉ ጠቅላይ ፍርድ ቤት ለሶስት የሰማያዊ ፓርቲ እጩዎች ተወስኖ ውሳኔው በተግባር ሳይውል ለረዥም ጊዜ እንደቆየ አሁን ግን ከምርጫ ቦርድ ለሶስቱም እጩዎች ቅጽ አራት የተሰኘ የመወዳደሪያ መታወቂያ እንደተሰጣቸው ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የአሁኑን የሰበር ሰሚን ችሎትን ውሳኔ አብራርተውና አመስግነው ውሳኔው ግን አሁንም ተግባራዊ አልሆነም ይላሉ። መራዊና ገርጨጭ የሚባሉት አንድ ወረዳ ውስጡ ነው ግን ሁለት የምርጫ ጣቢያዎች ያሉት ወረዳ ነው። ይህንንም ጠቅላይ ፍርድ ቤቱ ካየ በኋላ ትክክል መሆኑን የእጩነት መብታቸው ከዚህም በፊት እንደወሰኑት በሕገ መንግስቱም በፓርቲዎች ምዝገባ አዋጅም በምርጫ ህጉም በሰማያዊ ፓርቲም መተዳደሪያ ደንብ መሰረት እነዚህን ሰዎች ከእጩነት የሚከለክል ምንም በቂ ምክንያት ስለሌለ ወደ እጩነታቸው እንዲመለሱ ብሎ ወስኗል። ነገር ግን ይህንን ውሳኔ አሁንም ቢሆን ምርጫ ቦርድ ለማስፈጸም ፈቃደኛ አይደለም። አቶ ይልቃል የችግሩ ስር መሰረት ያለው እዚሁ ብሔራዊ ምርጫ ቦርድ እንደሆነ ይጠቁሙና የፍርድ ቤት ውሳኔውን ለምን ተግባራዊ ለማድረግ ችግር እንደሚፈጠርም ያላቸውን ግምት ይናገራሉ። አዎ እንግዲህ መጀመሪያውንም ነገር ከዚህ የተጻፈውም ደብዳቤ ስህተት ነው። የምዝገባ የማጣራት የመጣል የማንሳት አቤቱታ ማቅረብም ለዛው በአካባቢው ላሉ የምርጫ አስፈጻሚዎች የተሰጠ ስልጣን። ነገር ግን ይሄ በኢህአዴግ አሰራር አቅጣጫ መስጠት የሚሉት ነገር አላቸው እና ከዚህኛው ከብሔራዊ የምርጫ ቦርድ መጀመሪያም የታገዱት ከዚህ በተጻፈ ደብዳቤ ስለሆነ ምንም አንቀጽና ምክንያት ጠቅሶ ባይጽፍም በዛ ደረጃ ስለሆነ አሁንም ውሳኔ ሲያገኙ እነዛ ሰዎች በቀጥታም ይሁን በተዘዋሪ ከዚህ አንድ ነገር ካላገኙ ከብሔራዊ ምርጫ ቦርድ ለመፈጸም ይቸገራሉ ይመስለኛል። በኢትዮጵያ ብሔራዊ ምርጫ ቦርድ የአገልግሎትና ግንኙነት ዘርፍ ምክትል ዋና ኃላፊ አቶ ወንድሙ ጎላ ይህን በተመለከተ ከዚህ ቀደም ቪኦኤና እግሯቸው የፍርድ ቤት ውሳኔው እንዳልደረሳቸው አስረድተው የፍርድ ቤት ውሳኔው ግን እንደሚፈጸም መግለጻቸው ይታወሳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ